ኢኮኖሚው አለ። የኢትዮጵያ መንግስት ከተመረቱ አምስት ዓመት ያስቆጠሩ ተሽከርካሪዎች ወደ አገሪቱ ገበያ እንዳይገቡ ሊያግድ የሚችል ሕግ በማዘጋጀት ላይ ይገኛል። ጉዳዩ በቀጥታ ከሚመለከታቸው ሶስት ተቋማት የተውጣጡ ባለሙያዎችን ያካተተ ኮሚቴ ያዘጋጀውን ጥናት በትራንስፖርት ሚኒስቴር በኩል ለኢትዮጵያ ገንዘብ ሚኒስቴር አቅርቧል። ኮሚቴው ከኢትዮጵያ ትራንስፖርት ባለስልጣን፣ ገቢዎችና የገንዘብ ሚኒስቴሮች የተውጣጡ ባለሙያዎችን ያካተተ ነው። በኢትዮጵያ ተሽከርካሪ የሚገጣጥሙ ተቋማትን መደገፍ፣ የትራፊክ አደጋንና የከባቢ አየር ብክለትን መቀነስ፣ እንደዚሁም በታክስ አማካኝነት አገሪቱ የምታገኘውን ገቢ ማሳደግ ዋነኛ ምክንያቶች ናቸው። መንግስት ወደ ኢትዮጵያ የሚገቡ ያገለገሉ ተሽከርካሪዎችን እድሜ ሊገድብ ዝግጅት ላይ ነው የሚለው መረጃ ይፋ ባይደረግም እንደ አቶ እዮብ ከበደ ካሉ ሰዎች ግን የተደበቀ አይደለም። በድለላ ሙያ የተሰማሩትና ካ የሚያገበያይ ድረ ገጽ ባለቤቱ አቶ ኦዮብ መንግስት ሕግ ለማዘጋጀት የፈለገባቸው ምክንያቶች ምንነት ላይ ጭምር መረጃ ደርሷቸዋል። ከተሰሩ አምስት ዓመት ያላለፋቸው ተሽከርካሪዎች አገር ውስጥ እንዳይገቡ ጥናቱ ቀርቦ ውይይት ላይ ያለው ይህ ውይይቱ ከምን አንጻር ነው? አንደኛ የሚመጡት መኪኖች አሮጌ በመሆናቸው የኑዳሽ ልጆታቸው የበዛ ስለሆነ የስቴት ፓርቶቻቸው የበዛ ስለሆነ፣ ከዛ ባለፈ ደግሞ የፖሊሽን ስለሚያመጡ የአየር ብክለት፣ ሌላ ደግሞ ሀገር ውስጥ የሚገጣጠሙ ተሽከርካሪዎች አሉ እነሱንም ለማበረታታት ከሚል የተነሳ ነው ተብሎ ይታሰባል። ዲደብሊው ለመረዳት እንደቻለው ያገለገሉ ተሽከርካሪዎች ወደ ኢትዮጵያ የሚገቡበትን አግባብ በመደንገግ ረገድ በመንግስት ተቋማት መካከል ግልጽ የአቋም ልዩነት ታለ። አለ በአንድ ወገን ያሉት ረዥም ዓመት ያገለገሉ መኪናዎች ጨርሶ ወደ ኢትዮጵያ እንዳይገቡ ሊታገዱ ይገባል የሚል አቋም አላቸው። ሌላኛው ወገን መኪኖቹ ወደ ኢትዮጵያ ሲገቡ ከፍ ያለ ታክስና ቅጣት መጣልን በአማራጭነት አቅርበዋል። ጉዳዩ ገና በውይይት ላይ በመሆኑ መንግሥት የትኛውን መንገድ እንደሚከተል እስካሁን የታወቀ ነገር የለም። በተሽከርካሪ ንግድ ላይ የተሰማሩት አቶ ኑረዲን ሬድዋን የኢትዮጵያ መንግሥት እያደረገ ስላለው ዝግጅት በተባራሪም ቢሆን መረጃ ደርሷቸዋል። ከአውሮፓና ከመካከለኛው ምስራቅ አገሮች ተሽከርካሪዎችን ወደ ኢትዮጵያ የሚያስገቡት ነጋዴ እንደሚሉት የመንግስት ተቋማትን ለሁለት ከፍሎ የሚያከራክረው ጉዳይ ቪትስ፣ ኮሮላና ያሪስ ተብሎ የሚጠሩ የቤት መኪኖችን ይጨምራል። ቪትስ አለ ቪትዝ ከዱባይ ናቸው። ያሪስ ደግሞ ከአውሮፓ የሚመጡ ናቸው። ከዛ ሚኒባሶች አሉ፣ ዶልፊን ብለው የሚጠሩት ከአውሮፓ የሚመጡት። ሌላኛው ደግሞ ከዱባይ ልክ እንደ ቪቹ የሚመጡ ፋይፌል ስሬል የሚባሉ መኪኖች አሉ እና ኮሮላ ማለት ነው። እነኝ ናቸው በብዛት ያሉት እኛ ሀገር እድሜያቸው ገፋ ያሉ ያሉት። የገንዘብ ሚኒስትሩ አቶ አህመድ ሽዴ የመጨረሻ አስተያየት እንዲሰጡበት የቀረበውን ጥናት በቅርበት የሚያውቁ ባለሙያ ከአምስት አመት በላይ ያገለገሉ መኪኖች ወደ ኢትዮጵያ ገበያ እንዳይገቡ የማገድ ሀሳብ መቅረቡን ለዲደብሊው አረጋግጠዋል። በጉዳዩ ላይ ቃለ መጠይቅ የመስጠት ፈቃድ እንደሌላቸው የተናገሩት ባለሙያው ጉዳዩን በሕግ ለመገደብ ጥናት ከተሰራ ረዘም ያለ ጊዜ እንዳስቆጠረና ውይይት ሲደረግበት እንደቆየም አስረድተዋል። ባለሙያውና እርሳቸው የሚመሩት የስራ ክፍል እድሜያቸው ከአምስት ዓመት በላይ የሆኑ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ የሚያግድ ጥብቅ ሕግ ስራ ላይ እንዲውል ፍላጎት አላቸው። አሁን በሦስቱ ተቋማት አማካኝነት እየተደረገ ባለው ጥናት ይኸው እንደሚሆንም እርግጠኛ ናቸው። ጉዳዩ ከገቢ አኳያ የሚኖረውን አንድምታ የጉምሩክ ኮሚሽን እንዲያጠና መታዘዙን ዲደብሊው አረጋግጧል። የኢትዮጵያ የገንዘብ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ሀጂ ኢብሳ፣ በእርግጥም ውይይት እየተደረገ ስለመሆኑ ቢያረጋግጡም ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። አቶ ሀጂ ጉዳዩ በቀጥታ ይመለከተዋል ያሉት የጉምሩክ ኮሚሽንም ምላሽ ለመስጠት አፈግፍጓል። የኢትዮጵያ መንግስት ከአምስት ዓመት በላይ እያገለገሉ መኪኖች እንዳይገቡ ማገዱን ችላ ብሎ ጫን ያለ ታክስና ቅጣት ወደ መጣሉ ካዘነበለ የተሽከርካሪ ዋጋ በገበያው ጭማሪ ሊያሳይ ይችላል። አቶ ነስረዲን እንደሚሉት አሁን ባለው ስርዓት ወደ ኢትዮጵያ የሚገቡ ተሽከርካሪዎች አራት አይነት ታክስ ይከፈልባቸዋል። አንደኛው ዲዩቲ ታክስ የሚባለው ነው ሰላሳ አምስት ፐርሰንት። ሌላኛው ደግሞ ኤክሳይዝ ታክስ የሚባለው ነው ከዛ በኋላ ደግሞ ሱር ታክስ የሚባል አለ፣ ቫት አለ። ሱር ታክስ አስር ፐርሰንት፣ ቫት አስራ አምስት ፐርሰንት፣ ዊዝ ሆልዲንግ የሚባለው ደግሞ ሶስት ፐርሰንት ማለት ነው። ዲዩቲ ታክስ ጋር ስልመጣ ዲዩቲ ታክስ ማለት የአንድ መኪና ከካምፓኒ የተሰጣቸው ዋጋ አምስት ሺህ ዶላር ከሆነ አምስት ሺህ ዶላር በባንክሬት ስታበዘው መቶ አርባ አምስት ሺህ ይሆናል ማለት ነው። አምስት ሺህ ዶላር ነው ብለን እናስብ። የኢትዮጵያ መንግስት የሚይዘው የአንድ መኪና ዋጋ ኢንሹራንስ የሚባለው ይጨመርና በአምስት ሺህ ስታበዘው መቶ አርባ አምስት ሺህ ይመጣል። የመቶ አርባ አምስት ሰባት ሺ ሰላሳ አምስት ፐርሰንቱ ዲዩቲ ታክስ ይባላል ማለት። አሁን ዲዩቲ ታክስ የመቶ አርባ አምስት ሺ ሰላሳ አምስት ፐርሰንት መጣ ዜል ምንድን ነው የሚሆነው? መቶ አርባ አምስት ሺ ሲደመር የመቶ አርባ አምስት ሺ ሰላሳ አምስት ፐርሰንት የሆንና ሁለቱ ተደምሮ የበንትን ይባዛል መኪናው። ለምሳሌ የመኪናው ቶታል የመኪና የኢንጂኑ አቅም እስከ አንድ ሺ ሶስት መቶ ሲሲ ድረስ ከሆነ ኤክሳይዝ ታክሱ ሰላሳ ፐርሰንት ይሆናል። የመኪና ደግሞ የኢንጂን ሳይዙ ደግሞ እስከ ሺ ስድስት መቶ ሲሲ ከሆነ ሰላሳ የነበረው ስልሳ ፐርሰንት ይሆናል። ከሺ ስድስት መቶ በላይ ደግሞ ሲሆን ደግሞ የኢንጂን ካፓሲቲው መቶ ፐርሰንት ይሆናል። ማለት አሁን በጥናት ደረጃ ውይይት የሚደረግበት ሀሳብ ህግ ሆኖ ከጸደቀ ወደ ኢትዮጵያ የሚገቡ መኪኖች እድሜያቸው ከፍ ባለ ቁጥር የሚጣልባቸው የኤክሳይዝ ታክስ መጠን ጭማሪ ደረግበታል። በኢትዮጵያ የግብር ስርዓት መሰረት ኤክሳይዝ ታክስ የቅንጦት እንደዚሁም መሰረታዊ በመሆናቸው ምክንያት የገበያ ፍላጎቶቻቸው በማይቀንስ እቃዎችና የሕብረተሰቡን ጤና በሚጎዱና የማህበራዊ ችግር በሚያስከትሉ እቃዎች ላይ አጠቃቀሙን ለመቀነስ ሲባል የሚጣል የታክስ አይነት ነው። ኤክሳይዝ ታክስ አገር ውስጥ ከሚመረቱና ከውጭ ወደ ሀገር ውስጥ በሚገቡ የተወሰኑ እቃዎች ላይ የሚጣል ሲሆን የክፍያ መጠኑም ከአስር እስከ መቶ በመቶ ይደርሳል። ለገንዘብ ሚኒስቴር ቀርቧል በተባለው ጥናት መሰረት ከተመረቱ እስከ ሁለት ዓመት የሆኗቸው ተሽከርካሪዎች አምስት በመቶ ኤክሳይዝ ታክስ ይጣልባቸዋል። ይኸው የታክስ አይነት ከተመረቱ ከሁለት እስከ ሶስት ዓመታት ያስቆጠሩ ተሽከርካሪዎች አስር በመቶ ከሶስት እስከ አምስት የሆናቸውን ደግሞ ሀያ በመቶ እንዲሆን ይደረጋል። የመኪኖቹ ዕድሜ ከፍ ባለ ቁጥር የኤክሳይዝ ታክስ ምጣኔውም ከፍተኛ ጭማሪ ያሳያል። እድሜያቸው ከ9 እስከ 10 ዓመታት የሆነ ተሽከርካሪዎች የሚጣልባቸው የኤክሳይዝ ታክስ መጠን 100% ይሆናል። አሁን ስራ ላይ በሚገኘው የግብር ስርዓት መሰረት ወደ ኢትዮጵያ ከሚገቡ ተሽከርካሪዎች 100% ኤክሳይዝ ታክስ የሚጣልባቸው የሞተር ጉልበታቸው ከ3000 ሲሲ በላይ የሆኑ ብቻ ናቸው። የሸቀጣሸቀጥና የህዝብ ማመላለሻ ተሽከርካሪዎች ግን ይህ የኤክሳይዝ ታክስ አይመለከታቸውም። ከዚህ ባሻገር ወደ ኢትዮጵያ የሚገቡት ተሽከርካሪዎች ከእድሜያቸው በገፋ ቁጥር ቅጣት የማስከፈል ሀሳብ ጭምር መኖሩን ለመረዳት ችለናል። ይህ እንዴት ሊሰላ እንደታቀደ ግን ተጨማሪ መረጃ ማግኘት አልቻልንም። በኢትዮጵያ ጎዳናዎች የሚሽከረከሩ መኪኖች ቁጥር ከአመት ዓመት ጭማሪ ቢያሳይም ከሌሎች ሀገሮች አኳያ ሲታይ ግን አሁንም ዝቅተኛ የሚባል ነው። መኪና ለኢትዮጵያውያን ከመሰረታዊ አገልግሎቱ ይልቅ እንደ እሴት እንደሚቆጠር ገበያውን በቅርብ የሚያውቁ ያስረዳሉ። አቶ ዮብ እንደሚሉት ኢትዮጵያውያን መኪና ሲገዙ የነዳጅ አጠቃቀምን፣ ተመልሶ የመሸጥ እድሉንና ያለበትን ሁኔታ ይገመግማሉ። በመጀመሪያ የነዳጅ ፍጆታ፣ ሲሲ፣ የፈረስ ጉልበቱ ነዳጅ ይበላል አይበላም ወይ የሚባለው ነገር በጣም ዋና ዋናው መሰረታዊ ነገር። ወደ መኪና ግብይት ሲገባ ሲሲ ነው የሚታይ። ከዛ ባለፈ ደግሞ የሪሴል ቫሊዩ ነገር የመሸጥ ገበያ ላይ ያለ መኪናና እሸጥ ብለህ ግዛ የሚል ባህል ነው ያሉ ኢትዮጵያ ሀሴት ነው። በቃ ኢትዮጵያ ውስጥ ያለው ነገር ሀሴት ነው። መኪና ማለት ሀሴት ነው። ነገ ሰው ቢቸግረው ሽጦ ገንዘቡን ወደ ሌላ ነገር የሚለውጥበት አካሄድ ነው እና ገበያው ላይ ሪሴል ቫሉ አለው ወይ የሚለው ነገር ሁለተኛ ጥያቄ ነው። ሶስተኛ የመኪናውን ኮንዲሽን ያ ያሉ ነው። መኪናው ግጭት አለው ወይ ሞተር ይፈልጋሉ ወይ ስፔር ፓርቶች አለው ወይ ከዚህ በኋላ ምን ያህል ጊዜ ያገለግለኛል? እነዚህ እነዚህ ነገሮች ያያል፣ ምንም ጥርጥር የለው። ዋናዎቹ እነዚህ ናቸው። የኢትዮጵያ መንግስት ያቀደው የአሰራር ለውጥ ግን ከሸማቾች አቅም አኳያ በግብይቱ ላይ ጫና ሊያሳድር እንደሚችል አቶ ኢዮብ ስጋት አላቸው። የተሽከርካሪ ገዢው ያ አቅም ላይ የህብረተሰቡ አቅም ላይ ይወሰናል። አንዳንድ ሰው በአቅሙ ለመኪና መኪና ገዝቶ መንዳት ይፈልጋል። የቅንጦዝ መኪና ገዝቶ መንዳትም ይፈልጋል። ይለያያል እና ምንድነው ግን እንደውን በስጋት ነው የምስራች አይደለም ብዬ ማ ምክንያት ገና ወደ ኢኮኖሚው እየገባ ፋይናንስ አነስ ያለ የገንዘብ ኖሮ ለቤት መጠቀሚያ ከሁለት መቶ ሀምሳ ሺ ሶስት መቶ ሺ ከዛም በታች በሁሉ ነገሮች መኪና ገዝቶ ለመጠቀም ድሮ እንደነበረው አካሄድ ትንሽ ከባድ። አቶ ኑረዲን በበኩላቸው ለአዲስ ተሽከርካሪዎች የሚከፈለው የታክስ መጠን ሳይስተካከል የታቀደውን አሰራር ገቢራዊ ማድረግ ገበያውን ሊረብሽ እንደሚችል ያምናሉ። ሸማቹም ቢሆን አዲስ ተሽከርካሪ ይመርጣል የሚሉት ኑረዲን የታክሱን ነገር ግን ሊታሰብበት ይገባል ባይ ናቸው። ሌላ ዓለም ላይ ያለው አሰራር የሚመሰለ አዳዲስ መኪኖች ቀረጣቸው በጣም የቀነሰ ነው። ኦልድ የሆኑት መኪኖች ቀረጣቸው የጨመረ ነው። ለምን ነዳጅ ኮንሰምፕሽን አለ፣ ስፔር ፓርት አለ፣ ለኢንቫይሮንመንታል አለ። ለነ ከነ አሁን ከጠቀሱ ከሶስቱና ከሌሎች አንጻር ኦልድ መኪኖች አይፈለጉም ማለት ነው። ኢቨን አንዳንድ ካምፓኒዎች እነ ቶዮታ እነ ማርሴዲስ ምናምን ያሉት ትልልቅ መኪኖችን አሁን ቪኤት ምናምን የምትላቸውን ኢቨን እነሱን ከዲዝልነት ወደ ቤንዚን እየቀየሯቸው ነው ማለት ነው። ቢኮዝ ኦፍ ኢንቫይሮንመንታል ላይ በሚያደርሱበት ነው። እኛ ጋር ስትመጣ አዳዲስ መኪና ከዚህ አመት በታች የሆነ አይግባ ስትል ታክስ ላይ ቅናሽ ካላደረግ በሴም ከሆነ አሁን እንደምንከፍለው ሁለት መቶ ፐርሰንት እንደዚህ ከዛ በላይ የምንከፍል ከሆነ ምንም ጠቀሜታ የለም። ገብቶሃል? ሰው የሚፈልገው ያን ነው። ለምን ፕራይሱ ያኛው ያነሰ ስለሆነ ይሄኛው ደግሞ በጣም ስለሚወደድ ማለት ነው። እና ሪቨርስ ካላደረግከው ዋጋው ቀንሶ አዲሱ ማለት ነው ዋጋው የሚቀንስ ከሆነ ሰው እንዳለ አክሰብት ያደረ ነገር ግን አሁን ባለው አይነት ዋጋ የሚሆን ከሆነ ኮምፕሊትሊ ነንሰንስ ነው ማለት። የተባበሩት መንግስታት ድርጅት የከባቢ አየር ጥበቃ መርሃ ግብር ባለፈው መጋቢት ወር ያወጣው መረጃ እንደሚጠቁመው ወደ ኢትዮጵያ ከሚገቡ መኪኖች ሰማንያ በመቶው ያገለገሉ ናቸው። አገሪቱ የምታስገባቸው ተሽከርካሪዎች ቁጥርም በየአመቱ በአስር በመቶ ጭማሪ ያሳያል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።